ወደ አራት ቢሊዮን ብር የሚጠጋ ጉዳት በኢትዮጵያ መንግስት ላይ አድርሰዋል የተባሉ ተጠርጣሪ ሹማምንት ቁጥር 45 ደርሷል። ለገዢው ግንባር ቅርበት ያለው ራዲዮ እንደዘገበው ሶስት የአዲስ አበባ ቤቶች ልማት ፕሮጀክት ጽሕፈት ቤት ኃላፊዎች እንደዚሁም ሶስት የኢትዮጵያ ስኳር ኮርፖሬሽን ባለሙያዎች በጸረ ሙስና ዘመቻው ተጠርጥረው ታስረዋል። ተጠርጣሪዎቹን ለፍርድ ቤት ያቀረበው ፖሊስ የጠየቀው ተጨማሪ የምርመራ ጊዜ በፍርድ ቤት ተፈቅዶለታል። የፌዴራል ጠቅላይ አቃቢ ሕግና የፌዴራል ፖሊስ በቅንጅት እያደረጉት ነው በተባለው ዘመቻ የሚታሰሩ ተጠርጣሪዎች ቁጥር ሊጨምር እንደሚችል መንግስት ይፋ አድርጓል። የኢትዮጵያ መንግስት የዘመቻ እርምጃ ግን ወቀሳና ድጋፍ እያስተናገደ ነው። እርምጃውን በኦሮሚያና በአማራ ክልሎች ተቀስቅሰው ለነበሩ ተቃውሞዎች ማረሳሻ አድርገው የወሰዱት አልጠፉም። በአማራ ክልልና በኦሮሚያ ክልል የተነሳበትን አመፅ ለመግታት የታሰበ ነው የሚመስለው። እነሱ ሙስናን እንዋጋለን ይላሉ፣ በአፋቸውና በወረቀት ነው። ተግባር ላይ ግን የለም። በሙስና የተነሳ አገሪቱ በጣም ተጎድታለች። ስለዚህ ለፖለቲካ ፍጀት ነው የሚመስለው በተለያዩ የሀገሪቱ ክፍሎች አሁን እየተነሳ ያለውን ተቃውሞ ለማስቀየስ፣ ለማብረድ፣ ለማርገብ ወይም አቅጣጫ ለማስቀየር ታልሞ ታቅዶ የተሰራ ነው የሚመስለኝ። ምክንያቱም ታሰሩ ከተባለ በሙስና ማን እንደተዘፈቀ፣ ማን ሀገሪቱን ሀብትና ንብረት እየበዘበዘ እንደሆነ የኢትዮጵያ ሕዝብ ሙሉ በሙሉ የሚያውቀው ይመስለኛል። ስለዚህ የኢትዮጵያ መንግስት በአሁኑ ሰዓት እያሰራጨ ያለው ነገር ማስቀየሻና አቅጣ ጫ ማስረወጥ ስራ መሆኑን ነው በኔ በኩል የሚመስለኝ። ሊታሰሩ ይገባል የሚሏቸውን ከፍተኛ የመንግስት ሹማምንት ስም እየጠሩ የአሁኑን እርምጃ የሚያካኪሱም አልጠፉም። ትንንሾችን ሌቦችን ያሰራቸው፣ ትንንሾችን ቡችላን ያሰራ፣ ትልልቆቹ ሕዝቡን እያሰራቡ፣ ሕዝቡን እየዘረፉ ያስቀመጡ ብዙዎች ናቸው። ትልልቆቹ ከአንበሶቹ ቢጀመር ደስ ይለን ነበረ እንደው ለነገሩ ግን ኢህአዴግ ድራማውን ትንሽ ቆም አድርጎ እንደው ይችን ሀገር ከችግር ቢያድናት ምን አለበት? ለትንሽ ጊዜ እንኳን ቆም ብሎ አስቦ ያ እንዲህ ነው ይሄ እንዲህ ነው እያለ ህዝቡን ከሚያምታታ ምን አለበት እንደው በእውነተኛው መንገድ እንደው አንድ እርምጃ እንኳን እንደው ተራምዶ ህዝቡን በትክክለኛው መስመር ቢያስ ይዘው ምን አለበት። አህያውን ፈርተው ዳውላውን የሚባለው የሚበሉት ዋናዎቹ ተቀምጠው ከታች ያሉት ጠላውን ዋናውን የሚጠጡት ላይ ቁንጮ ላይ ቁጭ ብለው ታች ያሉት ታሰሩ ተፈቱ፣ ለህዝቡ የሚጠቅም ነገር የለም። የጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት የጀመረውን የዘመቻ እስር አምራ የሚተቹ የመኖራቸውን ያክል ይበል ያሉም አልጠፉም። እነዚህ ኢትዮጵያውያን በበኩላቸው እንደሚሉት የጸረ ሙስናው ዘመቻ ወደ ክልል መንግስታት እንደዚሁም የዞንና የወረዳ መዋቅሮች ሊወርድ ይገባል። ይህ ተግባር ቀጣይነት ሊኖረው ይገባል ነው የምለው። ምክንያቱም እስከ ታችኛው ድረስ ያለው መዋቅር በተለያዩ ቁልፍ ቦታዎች በሀገሪቱ የልማትና የእድገት ጉዞ ላይ ማነቆ የሆኑ በሙስና ውስጥ የተጨማለቁ በሰፊው በህዝብ ላይ የመልካም አስተዳደር ችግር የሚፈጥሩ በሙስና የተዘፈቁ በርካታ የመንግስትና የተሻሉ ነጋዴ የሚባሉ የሀገሪቱን ኢኮኖሚ የሚያንቀሳቀሱ አካላት ከሙስና እየጠሩ አይደለም። ስለዚህ ይህ ተግባር እስከ ታችኛው ህብረተሰብ ድረስ መቀጠል አለበት ነው የምንለው። መንግስት በሙሰኞች ላይ በጀመረው መልኩ እስከ ወረዳው፣ እስከ ዞን፣ እስከ ክልል ድረስ መሄድ አለበት። አሁን እንደኔ ግምት የሚፈለጉ ሰዎች አልተያዙም የሚል ግምት አለኝ። ህዝቡ ያ ቃል የሚጠረጠሩ ከሚኒስትሮች ጀምሮ እስከታች ወረዳ ድረስ ያሉት በሙሉ በሙስና እጃቸው የተጨማለቀ ስለሆነ ሊጣሩ ይገባል። የኢትዮጵያ መንግስት ሹማምንቱን ከነጋዴዎች ጋር በሙስና ወንጀል ጠርጥሮ ሲያስር ይህ የመጀመሪያው አይደለም። ከአራት ዓመታት በፊት የገቢዎችና ጉሙሩክ ሹመኞችና ነጋዴዎች በተመሳሳይ የጸረ ሙስና ዘመቻ ታስረው ነበር። የኢትዮጵያ ጠቅላይ አቃቢ ህግ አቶ ጌታቸው አምባዬ ሐምሌ 22 ቀን 29 ዓ ም በሰጡት ጋዜጣዊ መግለጫ ሚኒስትሮችና ሚኒስትር ደኤታዎች የፖለቲካ ተሿሚዎች ከመሆናቸው ጋር ተያይዞ በዚህ ጉዳይ የሉበትን ባይባል እንኳን ዋነኛ ስራቸው ፖለቲካዊ አቅጣጫ መስጠት ነው ሲሉ ተናግረው ነበር